የባህል መድረክ ከተማ ደግሞ በተለይ በኢንፎርሜሽን ቴክኖሎጂ ሴንተር ነች። በፖላንድ ሲታይ እና ትልቅ ከተማ ነች፣ ለዚህ ለተጠበቀባት ዝግጅት በጣም የተዘጋጀች፣ አስተዳደሩ በደንብ የተዘጋጁ ነው የሚመስሉት። ዘንድሮ የአውሮጳ የባህል ማዕከል ተብለው ከተሰየሙት ሁለት የአውሮጳ ሀገራት ከተሞች መካከል በፖላንዷ ብሬስላው ከተማ አጠገብ ነዋሪ የሆኑት አቶ መርሻ ወልዱን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምን አመሻችው? የአውሮጳ ህብረት አባል ሀገራት ባህላቸውን እንዲተዋወቁ ብሎም ለዓለም እንዲያሳውቁ በሚል ከጎርጎሮሳውያኑ 1985 ዓ ም ጀምሮ የአንድ ሀገር ከተማን በመምረጥ የአመቱ የባህል ከተማ ሲሉ ያስተዋውቃሉ። በእርግጥ የአውሮጳ ህብረት ከ17 ዓመት ወዲህ ደግሞ በአመት ሁለት የአባል ሀገራቱን ከተሞች የባህል ከተሞች ብሎ በመሰየም በከተሞች ውስጥ የሚታዩትን የተለያዩ ባህሎች ታሪክ፣ ቋንቋና ኗኗርን ያስተዋውቃል። በእለቱ ዝግጅታችን ዘንድሮ የአውሮጳ የባህል ከተሞች ተብለው ከተመረጡት የሁለት ሀገራት ከተሞች መካከል ብሬስላው የፖላንዷን ከተማ እናስተዋውቃለን። መልካም ቆይታ። በተሰናበት ነው የአውሮጳውያኑ 2015 ዓመት የቤልጂኳ ሞንስ ከተማና የቼክ ሪፐብሊክ ፔልሲን ከተማ አመቱን ሙሉ የተለያዩ ዝግጅቶችን በማቅረብ በከተሞቻቸው ውስጥ የሚታዩትን የተለያዩ ባህልና አኗኗር በመተረክ አውደ እርዮችን በመዘርጋት ታሪክን በማስተዋወቅ ከአውሮጳ ብሎም ከሌሎች የዓለም ሀገራት ነዋሪዎችን በመሳብ አስጎብኝተዋል፣ አስተዋውቀዋል። አሮጌው ዓመት ተጠናቆ አዲሱ የጎርጎሮሳውያኑ 2016 ዓ ም አንድ ሲል የፖላንዷ ብሬስላው እና የስፔኗ ሳን ሰባስቲያን ከተሞች የአመቱ የአውሮጳ የባህል መዲኖች ተብለው ስያሜውን ተረክበዋል። ደቡባዊ ምዕራብ ፖላንድ ውስጥ የምትገኘው የዘንድሮዋ አንዷ የአውሮጳ የባህል ማዕከል ብሬስላው ስድስት መቶ ሺህ ነዋሪዎች አሏት። ብሬስላው ከተማ ከቼክ ሪፐብሊክ የሚፈልቀውና ፖላንድና ጀርመንን በድንበር የሚከፍለው የኦደርን ወንዝ ተቀብላ ወደ ባልቲክ ባህርም ትሸኛለች። ከአስር ቀናት በፊት የብሬስላው ከተማ ነዋሪዋ ቤርታ ላቦል በሺዎች ከሚቆጠሩ የከተማዋ ነዋሪዎች ጋር በጋራ ከተማዋ የአውሮጳ የባህል ማዕከል ተብላ መሰየምን በማስመልከት የተለያዩ የጎዳና ትርኢቶችን በከተማዋ አንብርት ላይ አቅርበዋል ። እዚህ በአውሮጳ ሀገራት ጊዜው የክረምት ወራት በመሆኑ እጅግ ቀዝቃዛ ቢሆንም ቤርታ ላቦል ባህላዊውንና ከሸክላ የተሰራውን የሸክላ ቃጭል በመደወል ደስታቸውን ገልጸዋል፣ አዚመዋልም። ከቤርታ ቃጭል የሚወጣው ድምፅ በከተማዋ ከሚገኙት አራት ግዙፍ የካቶሊክ አብያተ ክርስቲያናት በሚሰማው ደወል የተደገፈም ይመስል ነበር። በጎዳናው ላይ ከሚታዩት ትርኢቶች መካከል ባለፉት አመታቶች ከተማዋ ስለደረሰባት የጎርፍ አደጋ፣ የመልሶ ግንባታ፣ የከተማዋ ነዋሪዎች መፈናቀል ና በከተማዋ የሚታዩት የተለያዩ አይነት ሃይማኖቶች በትርኢት መልክ ቀርበዋል። 75 ሚሊዮን ዩሮ በጀትን ያገኘው የፖላንዷ ብሬስላው ከተማ የባህል ማዕከሉ ዳይሬክተር ክሪስቶፍ ማያ እንደሚሉት ከተማዋ በርካታ መስህቦች አሏት። እዚህ ቲያትርና ፊልም ቤት ተገብቶ ብቻ አይደለም ባህል አኗኗር ማወቅ የሚቻለው። በከተማዋ አውራ ጎዳናዎች፣ የመዝናኛ ፓርኮች እና በመሳሰሉትም የሰውን አኗኗር ልማድ ማየትና መተዋወቅ ይቻላል። በዚህ ብቻ ሳይሆን በነዋሪው እንግዳ መቀበያ ቤትም ቢሆን ስለ ከተማዋ ማወቅ ይቻላል። ሰዎች በግላቸው የሚጠሩት የቲያትር ተዋናያን ቡድን አለን። አነስ ባለ ድግስ ላይ አጠር ያለ ቲያትር ብጤ ማዘጋጀት ይችላሉ። በዚህ መልኩ ነዋሪውን፣ ሰዎችን ለባህል ትውውቅ ለመግባባት ጥሪ እናደርጋለን፣ እንቀሰቅሳለን። በፖላንድ ሲኖሩ ከ38 ዓመት በላይ የሆናቸው አቶ መርሻ ወልዱ የደርግ መንግስት ወደ ስልጣን እንደመጣ ነው ለትምህርት ወደ ፖላንድ ያቀኑት። ከዚያም ትምህርታቸውን ጨርሰው ፖላንዳዊ ታግብተውና ቤተሰብ መስርተው ሁለት ልጆችን ወልደው ወደ ኢትዮጵያ ተመልሰው ሶስት ዓመት ከኖሩ በኋላ ፖላንድ መመለሳቸውን ነግረውናል። አቶ መርሻ የኢትዮጵያና የፖላንድ ማህበርን በሊቀመንበርነት ሲመሩ አስር ዓመት ሆኗቸዋል። የዘንድሮዋ የአውሮጳ የባህል ማዕከል ብሬስላው ከተማ ከሚኖሩበት ስድሳ ኪሎ ሜትር ርቀት ላይ እንደምትገኝም ነግረውናል። ብሬስላው ይላሉ አቶ መርሻ፣ በአገሬው አጠራር ብሮስዋቭ ትባላለች። በየአመቱ በአውሮፓ ውስጥ ሁለት ሀገሮች፣ ሁለት ከተማዎች ነው የሚመረጡት። ከፖላንድም ብሮስዋቭ ነው የሚሏት በፖሊሽኛ ቋንቋ። ብራስላው የጀርመኑ ስም ነው። ድሮ ጀርመኖች እዚህ እንትን ኮንትሮል ባረጉባት ጊዜ ብራስላው ብለው ብለው ነበር የሚጠሯት። እና ፖሊሾቹ የራሳቸው ስም አላቸው ማለት ነው። እና እሷ ትመርጣለች በዚህ አመት፣ እና ሲዘጋጁ ነው የከረሙት። ስለዚህ በዚህ ጊዜ ውስጡ የአውሮፓም ዩኒየን የሆነ ለዝግጅቱ የሚረዳ ፈንድም ተሰጥቷቸዋል። እና በዚህ የተነሳ በደንብ ነው የተዘጋጁበት። ከተማውም ደግሞ ትልቅም ስለሆነች አክቹዋሊ ምንም ችግር የለባትም እንዲህ አይነት ነገር ለማዘጋጀት። አውሮፓውያን ትስስርን ከጀመሩ ጊዜ ጀምሮ የተለያዩ ባህሎችን ይተዋወቃሉ፣ ያስተዋውቃሉ ያሉን አቶ መርሻ በመቀጠል እንግዲህ ይህ እንዲህ አይነት ከተማዎች መመረጥ ሲጀመሩት በአስራ ዘጠኝ ሰማንያ አምስት አካባቢ ነው እንደውም አንዲት ግሪክ ባለስልጣን በቀረበችው ሀሳብ የአውሮፓን እና አውሮፓን ህዝብ በቅርብ ለማስተዋወቅ፣ ለማገናኘት በእርሳቸው እንዲተዋወቁ ለማድረግ ይህ አይነት ዝግጅት በየአመቱ ቢደረግ ብላ ባቀረበችው መሰረት ከዛ ጊዜ የተጀመረ ነው እና የአውሮፓን አንድነት ከተፈጠረ በኋላ ይሄን ነገር ቀጥለውበት በየአመቱ አውሮፓያኖች የአንድን ሀገር ባህሉን የቴክኖሎጂውን እድገት ምን አይነት ከልቸር የተለየ እንዳላቸው በደንብ እንዲያዩት እና እንዲተዋወቁ የተወሰነ ውሳኔ ነው እና እንደማየውም ጥሩ ነገር ነው ምክንያቱም ከልዩ ልዩ ሀገሮች መጥተው የፖላንድንም ሆነ የዛችን የከተማዋን ባህልና እድገት ቴክኖሎጂ ምን ከሌሎች ሀገሮች ለየት የሚል ነገር እንዳለ ታሪኩንም ሁኑንም በደንብ አድርገው አጥንተው ተረድተው የሚመለሱበትን ነው ዝግጅት ነው። ስለዚህ ነው እና እንግዲህ እንዲህ አይነት ከተማ ሲፈለግ ደግሞ በእድገትም በቴክኖሎጂውም በሰውም ብዛቱም ጥሩ ተብላ የምትታየዋን ከተማ ነው የሚመርጡት። በእርግጥም ሌሎችም ከተማዎችም ሀሳብ ቀርቦ ነበር ግን ብሮሳቤት የተመረጠችው እንዳልኩሽ በቴክኖሎጂ በጣም ያደገች ስለሆነ ነው። እዚህ አሁን ለምሳሌ በቀላሉ ብታየው ወደ አስራ ሶስት ዩኒቨርሲቲዎች አሉ። በተለይ በጣም ጠንካራ የሆነው በፖላንድ ለምሳሌ ኢንፎርሜሽን ቴክኖሎጂ የት ከተማ ነው ሲባል ብሮሰዋብ ይቺ ከተማ ነች በደንብ የምትታየው እና እነኚህ እነኚህ ነገሮች በታሪክ ባህል፣ እድገት፣ ቴክኖሎጂ ሲታይ የተለዩ ከተማዎች በተለይ ችሎታቸው ወይም ደግሞ አሰኩረው ባዩበት መስክ የተመረጡ አሉ እና በዚህ የተነሳ ነው እንግዲህ ብሮሳውያን ድ ያገኘችው። የከተማዋ ዋና ተጠሪ ራልፍ ዶኬቪትስ ከዶቼ በለጋ ባደረጉት ቃለ ምልልስ ከተማዋ ከሁለተኛው ዓለም ጦርነት በፊት የጀርመኖች ነበረች ከጦርነቱ በኋላ ግን የፖላንድ ከተማ ሆናለች። ብሪስላው አንድ ጥሩ ምሳሌ ናት። ከሁለተኛው ዓለም ጦርነት በፊት ከተማዋ የጀርመ ጀርመን ነበረች። ከጦርነቱ በኋላ ግን ብሪስላው አንዷ የፖላንድ ከተማ ሆናለች። ከዚህ ለውጥ በፊት እዚህ የነበሩ ሰዎች ሙሉ በሙሉ ወጥተው አዲስ ፖላንዶች መኖር ጀምረዋል። ይህ ማለት በዚያን ጊዜ ከተማዋ መቶ በመቶ አዲስ ነዋሪዎች ነው የመጡባት። ህዝቡ መፈናቀሉ በጣም የሚያሳዝን ነው። ዛሬ ብሪስላው በጣም ውብ የፖላንድ ከተማ ናት። ከተማዋ የነዋሪዎቿ ሁሉ ሀብት ናት። ከተማዋ ደግሞ ከጀርመን፣ ከኦስትሪያ፣ ከቼክ ሪፐብሊክ እንዲሁም አይሁዶችን አቅፋ የያዘች ናት። በዚህ ዓመት ለከተማዋ ጎብኚዎች ማሳየት፣ ማስተላለፍ የምንፈልገው ይህንን አብሮነት ነው። አውስድም፣ ያረ 2016 በፖላንድ ሲኖሩ ከ38 ዓመት በላይ የሆናቸው አቶ መርሻ ወልዴ መንግስት ወደ ስልጣን እንደመጣ ነው ለትምህርት ወደ ፖላንድ ያቀኑት። አቶ መርሻ ወልዱ ከተማዋ ይላሉ በመቀጠል ከተማዋ በፖላንድ ምዕራብ ደቡብ አካባቢ ነው ያለችው። ከጀርመን ቦርደር ላይ ምናልባት ወደ ሁለት መቶ ምናምን ኪሎ ሜትር ላይ ነው ያለችው። ለየት ያለ ቦታም ደግሞ ዝቅ ብለው ደቡቡ መሄድ ካስፈልገ ቀረብም ልትል ትችላለ እና ከተማዋ በፖላንድ ውስጥ ካሉ ትልልቅ ከተማዎች አራተኛ ነች እና ወደ ስድስት መቶ ሺህ ህዝብ የሚኖርባት ነች እና ከጥንት ታሪኳ ሲነገር ከምዕራብ ወደ ምስራቅ፣ ሰሜን ወደ ደቡብ የሚሄዱ መንገዶች በድሮ ጊዜ የነጋዴ መንገዶች ያለባት ከተማ ነች። በዚህም የተነሳ ነው እንግዲህ በንግዱም፣ በቴክኖሎጂውም፣ በእድገቱም በጣም የታወቀች የምትባለው። ለዚህ ነው ከተማ ደግሞ በተለይ በኢንፎርሜሽን ቴክኖሎጂ ሴንተር ነች በፖላንድ ሲታይ እና ትልቅ ከተማ ነች። ለዚህ ለተጠበቀባት ዝግጅት በጣም የተዘጋጀች አስተዳደሩ በደንብ የተዘጋጁ ነው የሚመስሉት ስለዚህ ይሄንን የተሰጣትን ስም በደንብ አድርጋ እንደምታቀርብ ግምት አለኝ። በጥንት ጊዜ አውሮጳውያንም ሆነ ከእስያ የመጡ ከተማዋን ለመያዝና ለማስተዳደር ስለሞከሩ በዚያን ጊዜ የገባ የተለያየ ባህልና ሌሎች የተለያዩ እውቀቶች ለዛሬዋ የከተማዋ እድገት ግብአት ሆነዋል ያሉን በፖላንድ ከሶስት አስርተ ዓመታት በላይ ነዋሪ የሆኑት አቶ መርሻ በመቀጠል፣ በዱሮ እንግዲህ ከጥንት ታሪኳ ሲጀመር ከሰሜን ወደ ደቡብ በፖላንድ አቋርጠው የሚሄድ መንገድ የዚህ የነጋዴዎች ልዩ ልዩ ድርጅቶች ወይም የመንግስትም አካሎች የሚጓጓዙበት እና ከምስራቁ ደግሞ ወደ ምዕራብ ነገሮች የሚሄዱባት እነኝህ ሁለቱ ትልልቅ መንገዶች ለመስቀል የሚያልፉባት ቦታ ነች። በዚህም የተነሳ በተጨማሪም ደግሞ ልዩ ልዩ የአውሮፓም ይሁን የምስራቅ ስራቅ እስያ ብዙ ሙከራ ስላደረጉችን ከተማ ለማስተዳደር ልምዱም፣ ቴክኖሎጂውም፣ ባህሉም ብዙ ነገሮች ተደባልቀውባታል። ስለዚህም ነው እንግዲህ መካከል ነች የምትባል ብሬስላው ከተማ ፖላንድ ውስጥ ከሚገኙ ከተሞች ሁሉ ለየት እንዳለች የከተማዋ የቱሪስት አስጎብኚ ኦልሪሽ ክሮኒካ ይናገራሉ። ለመጤ ገዢዎችም አልንበረከክ ባይነትን አሳይታለች። በዚህም ይላሉ ክሮኒካ በከተማዋ ውስጥ የትግል መግለጫ የሆኑ 300 ያህል ምስሎች ቆመዋል። እዚህ የሚገኙ ነዋሪዎች በአንድ ላይ ብርቱካናማ ሾጣጣ ኮፍያና ቲሸርት አድርገው በፌዝና ምጸት የቀድሞውን የኮሚኒስት መንግስት ለመታገል ፈልገው ነበር። በጉርጉሮሳውያን 204 ዓ.ም የአውሮፓ ህብረትን በተቀላቀለችው ፖላንድ የኢትዮጵያውያን ቁጥር ጥቂት ነው ያሉን አቶ መርሻ በመቀጠል በ ሁለት ሺህ አራት ነው የአውሮፓውን አንድነት የተካፈለችው እና በእርግጥ ጀርመን እዚህ መጥቶ አገሪቷን ድምስምስ አድርጎ ያላትን ሀብት ዘርፎ የወጡበት ጊዜ ስለሆነ ከዛን ጊዜ ጀምሮ እንደገና ነው አገሪቷ ሁሉን ነገር መስርታ ቆመ አሁን ወደ አውሮፓ አንድነት ልትገባ የቻለችው እና በእርግጥ ኢኮኖሚው በዚህ ምስራቁም በኮሚኒዝም ተቆጣጥሮ ስለኖረ የኢኮኖሚ ድክመት ብዙውን ጊዜ ፖላንድ የሚመጡ የውጭ ሀገር ሰዎች በትምህርት በኩል ጥሩ የትምህርት አስሳት ስላላት ተምረው የሚያልፉበት የሌላ ከር የሚሄዱበት እንደ መተላለፊያ እንጂ እዚህ ለመኖር ብዙዎች ፕላን አድርገው አይደለም መጡ። የመጨረሻው ሀገር አደለች እና እዚህ የቀረ ነው ብዙዎቻችን ትዳር በመስረት ልጆች በመውለድ እና በዚህ የተነሳ ልጆች ለማሳደግ በሚል ነው እና ስለዚህ በእርግጥ ለመናገር ፖላንድ ብዙ ኢትዮጵያኖች ይኖራሉ ማለታቸው ምናልባት በማህበራችን ተሰብስበን ያለ ነው ወደ ሀምሳ ምናምን ብንሆን ነው ግን ከዚህ እጥፍ ሊሆን ሊሆኑ የሚችሉ ኢትዮጵያኖች አሉ፣ ግን ሁላችንም በደንብ ተሰበስበን መነጋገር አልቻልንም። ልዩ ልዩ የዚህ የብሔረሰብ ችግሮችም በአሁኑ ጊዜ ነገሩን ግልጽ አርገን የምንገናኘው ወደ አምሳ ስልሳ ምናምን አካባቢ ብንሆን። ፖላንድ ውስጥ የማህበራት ማቋቋሚያ መስፈርትን አሟልቶ ህጋዊ እውቅና ያገኘው የኢትዮጵያና ፖላንድ ማህበር ፕሬዚዳንት አቶ መርሻ ወልዱ እዚያው ፖላንድ በሜካኒካል ኢንጂኒሪንግ የከፍተኛ ትምህርታቸውን አጠናቀው በዚሁ ሙያ አገልግለዋል። እንደ አቶ መርሻ ምንም እንኳ እጅግ ከባድ ቢሆንም ማህበራቸው ኢትዮጵያ ውስጥ ብዙ ስራዎችን እየሰራ ነው። የኢትዮጵያና ሆላንድ ማህበር በእርግጥ በአገሪ ህግ መሰረት በህግ የተመዘገበ ማህበር ነው እና በዚህ የተነሳ ብዙ ልዩ ልዩ መብቶች አሉ። በእርግጥ ግን አንዳንድ ነገር ፕላን አውጥተን ለመስራት ምናምን ስንሞክር ትንሽ ችግሮች ይኖራሉ፣ ግን ትልቅ ነገር እንሰራለን። በአሁኑ ጊዜ በእኛ ማህበር ስም የማህበሩ አባላቶች እና ማህበሩን የሚያፈቅሩ የፖሊስ ሰዎች ኢትዮጵያ እየሄዱ በሰሜን ኢትዮጵያ ማለት በነ ላሊበላ አካባቢው የአይን ፕሮብሌም ያላቸውን ኦፕሬት እያደረጉ እስከ ዛሬ ድረስ ወደ ሁለት ሺህ ሰዎች አይናቸው ተከፍቶላቸው እያዩ መሄድ እንዲችሉ አድርጓል። እና የሚቻለውን ሁሉ እንሞክራለን እና በየአመቱ እንሰበሰባለን፣ ያለውን ችግር እንወያያለን፣ ተጫውተን፣ የሆነች ምግብ ሰርተን በልተን ምናምን እንለያያለን። እና እንደዚህ አይነት ማህበር ነው። አክቹዋሊ ከፍተኛ ሙያ ተምረው እዛው ፖላንድ ውስጥ በደንብ ስራ ይዘው የሚኖሩ አሉ ማለት ነው። እንግዲህ ኢትዮጵያኖች አው ብዙዎቹ ትምህርታቸውን የጨረሱ ናቸው እና ደግሞ በእኛ በር በኩል ቢት ሲታይ ደግሞ አብዛኞቹ ሐኪሞች ናቸው። ልዩ ልዩ መስመር ሕክምና እዚህ ሀገሪቱ በየሆስፒታሉ ክሊኒኮች፣ ተቀጥሮ የሚሰሩ የማህፀን ሐኪሞች የልጅ ሐኪሞች እና የአንጀት ማለተርኒስ የሚባሉት ሆድ ሐኪሞች እና አንስቴዘሎጎች እንደዚህ አይነት ሐኪሞች ናቸው አብዛኞቹ እኛ ጋር ያሉት። እና ቴክኒክ የቴክኒክ ሰዎችም አሉ። በእርግጥ በፖላንድ የገና በዓል ፋሲካ፣ እንዲሁም አዲስ ዓመት በድምቀት ይከበራል። ገና በዓል ግን ከሁሉም በዓላት በድምቀት የሚከበር መሆኑን አቶ መርሻ ገልጸውልናል። ፖላንዶች ደግሞ ይላሉ አቶ መርሻ በመቀጠል ፖላንዶች እንደ ኢትዮጵያውያን እንግዳ ተቀባዮች ናቸው። የፖላንድ ሕዝብ ከድሮ ከጥንትም ጀምሮ ገና ታሪካቸው ሲጀመር ልዩ ልዩ መንግስታት ልዩ ልዩ ሀገሮች እየመጡ ሀገሪቷን በመዝረፍ ወይም ለመያዝ በሞከር ጠቅላላ ታሪካቸው ሲታገሉ የኖሩ ናቸው እና ስለዚህ የፖላንድ ሕዝብ የማንንም ሀገር ኮሎኒ አድርጋ አልበዘበዘችም። በዚህ የተነሳ ህዝቡ ሰላማዊ ነው። ህዝቡ ለሰው መብትና ደህንነት በጣም የሚታገሉ ህዝቦች ናቸው እና ስለዚህ ብዙም ጊዜ ከኢትዮጵያኖች ጋር የሚያመሳስሉን እንግዳ ተቀባዮች ናቸው። እንዳልኩሽም በዚህ በኮሎኒ በምናምን ጸረ ስራ ስላለመዱ በደህንነት ነው ሰውን የሚቀበሉት። እና በዚህ የተነሳ አንዱም እኔ እንደው እዚህ እንድኖር ያደርገኝ ነገር ቢኖር ይሄ ነው። ስለዚህ ህዝቡ በጣም ጥሩ ነው። ብዙ የሚያቀራርበን ከኛ ጋር እንዳልኩት እንግዳ ተቀባይ፣ ሰው የማክበር ጠባያቸው ነው እና በጣም ጥሩ ሰዎች ናቸው ብዬ ነው ገምተው። የአመጋገብ ባህላቸውስ እንዴት ነው? አመጋገባቸው በቃ የፖለን ከጥንት ጀምሮ ታሪካዊ ምግባ ሶስት እንትኖች ናቸው። ድንች ይቀቀላል። ይሄ ስጋ ሀም የሚሉት ጠብሰው እሱን ከዛ የሆነ ሰላት ምናምን ሰርተው እነህ ሶስት ናቸው። አብዛኛው ግን ቤተሰብ መጀመሪያ ሱፕ በልተው ሁለተኛው ምግብ ሱ ነው የሚበሉት። ይሄ ነው ኖርማል ምግባቸው። ሌላ ደግሞ ቢጎስ የሚባል ከዚህ ከሰላጣ እና ከእንደ ጎመን አይነት ነገር ሰርተው ብዙ እንደ አገሪቱ ባህላዊ ምግብ አድርገው ቀርቡታል። ጥሩ ነው። እኔም ወድጃዋለሁ ምግብ ግን ይሄ የሰማንያ አንድ አመተ ምህረት የትልቅ የኢኮኖሚ ውድቀት በመጣበት ጊዜ ህዝቡ ለመኖር በማህለት ልዩ ልዩ ነገሮችን መስራት ጀምረዋል። በዛን ጊዜ የሆነ እንደኛ ሀገር እንደ ወጥ ሶስ ምናምን በመስራት ያንን መጥፎ ጊዜ ለማሳለፍ ሲታገሉ ስለሆነ እሱ አሁን ደግሞ እንደ ተጨማሪ የምግብ አይነት ሆኗል። ግን ፖላንድ ሰው መጥቶ እውነተኛው የፖላንድ ምግብ ይቅረብልኝ ሲባል የሚያቀርቡት አሁን የነገር ኩሽን አይነት ነው። አድማጮች ለዛሬ የያዝነው ቅንብር እስከዚሁ ነበር። ቃለ ምልልስ የሰጡንን በዶቸ በለስን በማመስገን የምሰናበተው አዜብ ታደሰነኝ። ጤና ይስጥልኝ።